የሀገሪቱ የሕዝብ ጥበቃ ባለስልጣን የምርመራ መዝገብ በእንግሊዝኛው አጠራር ስቴት ካፕቸር ሪፖርት፣ ፕሬዚዳንቱና በተለያዩ ጉዳዮች እጃቸው አለበት የተባሉ የስራ ኃላፊዎች ሪፖርቱ በይፋ እንዳይነገር ፕሬዚዳንቱና ባለስልጣናቱ ጣልቃ በመግባት እገዳዎችን ሲጥሉ ቆይተዋል። በትናንትናው ዕለትም በሺዎች የሚቆጠሩ የኢኮኖሚ ነጻነት ታጋዮች ኤፍኤፍ ፓርቲ አባላትና የዲሞክራቲክ አሊያንስ ዲኤ በዋና መሪዎቻቸው በመታጀብ በመንግስቱ መቀመጫ ፕሪቶሪያ ታላቅ የተቃውሞ ሰልፍ በማድረግ ፕሬዚዳንቱ ከስልጣን እንዲወርዱ ጠይቀዋል። የዲሞክራቲክ አሊያንስ መሪ ሙሴ ሚያማኒን እንደተናገሩት የሀገሪቱን ሀብትና ንብረት ፕሬዚዳንቱና ጓደኞቹ እየተጠቀሙበት ሀገሪቱ እየተጎዳች ትገኛለች። ሙሴ ሚያማኒ ጉብቻዎች ጃኮብ ዙማን ይዘውታል። ጃኮብ ዙማ ደግሞ መንግሥቱን ይዞታል። ጃኮብ ዙማ ሊያዙና ሊጠየቁ ይገባል። የኢኮኖሚ ነጻነት ታጋዮች ፓርቲ መሪ ጁሌስ ማሌማ በበኩላቸው መንግስታችን በወንጀለኞች እጅ ነው ያለው። መንግስታችን የሚመራው በማፊያዎች ነው። እነሱም የጉብታ ቤተሰቦች ናቸው። እኛ እንደ ኤፍኤፍ ማለት የምንፈልገው በቃ ማለት በቃ ነው በፕሬዝዳንቱና በተለያዩ የስራ ኃላፊዎች ላይ የተደረገው የምርመራ ሪፖርት ለህዝብ ይፋ እንዲደረግ ዋነኛ ተቃዋሚዎቹ ጉዳዩን ለሀገሪቱ ከፍተኛው ፍርድ ቤት አቤት በማለታቸው በትናንትና ዕለት የሰሜን ፕሪቶሪያ ከፍተኛው ፍርድ ቤት ሪፖርቱ ለህዝብ ይፋ እንዲደረግና በሀገሪቱ የህዝብ ጥበቃ ባለስልጣን የመረጃ መረብ እንዲለቀቅ ውሳኔ አሳልፏል። ትናንት ማምሻውን ይፋ የተደረገው ባለ355 ገጽ ሪፖርት እንደሚያመለክተው ከሆነ የፕሬዝዳንቱ የቅርብ ጓደኞች፣ ቱጃሮች፣ ወንድማማቾቹ አጃይ አቱልና ራጁሽ ጉብታ ጋር በፕሬዚዳንቱ በልጃቸው አማካኝነት በቀጥታና በተዘዋዋሪ መንገድ የተለያዩ ተጽዕኖዎችን ሲያሳርፉ ነበር። የጉብታ ቤተሰቦች ለእነሱ ስራ የሚመቹ ሚኒስትሮች እንዲሾሙ ተጽዕኖ በማሳደር በተለይ በማዕድን ሚኒስትር፣ በኤሌክትሪክ ኃይል ማመንጫ ከፍተኛ የሥራ ኃላፊዎችን እንዲሾሙ በማድረግ ለፕሮጀክቶቻቸው በሚመቻቸው መንገድ ተጠቅሞባቸዋል። ይባስ ብሎ በደቡብ አፍሪካ የፖለቲካ ታሪክ አንድ ሳምንት ለማይሞላ ጊዜ የፋይናንስ ሚኒስትር ሆነው ተሹሞ የነበሩት ዳስ ቫን ሩያን በአራት ቀናት የሥልጣን ቆይታቸው ለጉብታ ቤተሰቦች 600 ሚሊዮን ራንድ የሚቆጠር የቅድመ ክፍያዎች እንዲፈጸም ካመቻቹ በኋላ ችሎታቸውን አስመልክቶ ከገዢው ፓርቲ አባላት ሳይቀሩ ወቀሳ ሲደርስባቸው ፕሬዚዳንቱ ወዲያውኑ ወደ ሌላ ቦታ እንዲዛወሩ የተደረጉበትን ሚኒስትር ታሪክና ከጉብታ ቤተሰቦች ጋር ዱባይ ላይ ያደረጉትን ጉብኝት ይዘረዝራል። ስለሆነም የቀድሞው የሕዝብ ጥበቃ ባለሥልጣን ጠበቃ ወይዘሮ ቱሊ ማዶንሴላ ትናንት በሰጡት መግለጫ ፕሬዚዳንት ጃኮብ ዙማ እስከሚቀጥለው 30 ቀናት ጊዜ ውስጥ የፍትህ አጣሪ ኮሚሽን አቋቁሞ ምላሽ እንዲሰጡ ትዕዛዝ አስተላልፈዋል። በዚሁ ሪፖርት ፕሬዚዳንት ጃኮብ ዙማ ብቻ ሳይሆኑ የተለያዩ ሚኒስትሮችና የመንግሥት የልማት ድርጅት የሥራ ኃላፊዎች ለጉብታ ቤተሰቦች ያለአግባብ ስለፈጸሟቸው ክፍያዎችና በሕዝብ ሀብትና ንብረት ብክነትና ስልጣንን ያለአግባብ መጠቀምን አስመልክቶ ምላሽ እንዲሰጡ ይጠይቃል። ፕሬዚዳንት ጃኮብ ዙማ ከጉብታ ቤተሰቦች ጋር ጓደኝነት ከጓደኝነት የዘለለ ምንም ትስስር የለኝም በማለት በሀገሪቱ ፓርላማ በተደጋጋሚ የሚነሳላቸውን ጥያቄ ውድቅ ቢያደርጉትም ትናንት በፍርድ ቤት ትዕዛዝ ሪፖርቱ ይፋ ከተደረገ በኋላ ከጽህፈት ቤታቸው የወጣው ሪፖርት እንደሚያመለክተው ምላሾችን እንሰጣለን ሲሉ አስታውቀዋል። ነገር ግን በሀገሪቱ የሚገኙ የሲቪል ማህበራት፣ ምሁራን፣ ባለሀብቶችና የፖለቲካ ተንታኞች በበኩላቸው ፕሬዚዳንቱ ፓርቲያቸውን ለቀጣዩ ምርጫ አደጋ ውስጥ ከመጣላቸው በፊት ጉዳዩን ሊያጤኑትና ሀገሪቱ ከገባችበት የፖለቲካ ቀውስ ለመታደግ ስልጣናቸውን በገዛ ፈቃዳቸው እንዲለቁ ጠይቀዋል። እሳቸው የሚመሩት የአፍሪካ ብሔራዊ ኮንግረስ ኤኤንሲ አመራሮችና ፕሬዚዳንት ጃኮብ ዙማ የሚሰጡትን ምላሽ ህዝቡ በጉጉት እየተጠባበቀ ይገኛል። መላኮ የለ ጆሃንስበርግ